You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን ቀድመን እናሰማለን። የሊበራል ምክር ቤት አባሏ ግላዲስ ሉ በከበባቸው ውዝግብ ሳቢያ ጫና እያደረባቸው ነው ኒውዚላንድ የሁለተኛ ዙር የመሳሪያ ባለቤትነት ሕግ ክለሳ እታደርግ ነው የሚሉት ግንባር ቀደም ዜናዎቻችን ናቸው። የቀድሞው ጠቅላይ ሚኒስትር ማልኮም ተርንቡል ወከባ ባስቶባቸው ያሉትን የሊበራል ምክር ቤት አባል ግላዲስ ሉ ከባቸው ያለውን ውዝግብ ግልጽ ማድረግ እንዳለባቸው አሳሰቡ። ወይዘሮ ሉ ለሊበራል ፓርቲ የተቸረን 40 ዶላርስ በአግባቡ ምንጩን ባለማስታወቃቸውና ሌላ የ25 ዶላር ስጦታ መቀበላቸውን ለመግለጽ ከሦስት ዓመታት በላይ ከመፍጀቱ ጉዳይ ጋር ተዳምሮ የምክር ቤት ወንበራቸውን እንዲለቁ ግፊት እየበዛባቸው ነው። በሌላም በኩል የቺዝም ምክር ቤት አባሏ ከቻይና ኮሚኒስት ፓርቲ ጋር ግንኙነት ያላቸው ቡድናት አባል መሆናቸውንም ባለመግለጻቸው እንዲሁ ተጨማሪ የውዝግብ ምንጭ ሆኗል። አቶ ተንቡል ይህን አስመልክተው ሲናገሩ ከባቸው ያለውን ውዝግብ እልባት ሊያበጁለት የሚሻ ጉዳይ ነው። እሳቸውን ብቻ ሳይሆኑ መንግሥት በበኩሉ እንዲሁ መፍትሄ ሊያደርግለት ይገባል ብለዋል። ከስድስት ወራት በፊት ክራይስት ቸርች ውስጥ ለ51 ሰዎች ግድያ አስባቢ ሆነውን የሽብር ጥቃት ተከትሎ የኒውዚላንድ መንግሥት የመሣሪያ ባለቤትነት ሕግን አጠናክሮ ለመገደብ ወጥኗል። አዲሱ ድንጋጌ እያንዳንዱ ኒውዚላንድ ውስጥ ሕጋዊ ፈቃድ ያላቸው የጦር መሣሪያዎችን የሚቆጣጠርና አጠቃቀማቸውንም የሚመለከት አካልን መፍጠር፣ የመሣሪያ ማከፋፈል ሕግን ማጥበቅ፣ የግለሰቦች ፈቃድ አወጣጥና አያያዝን የሚያካትት ነው። ቀደም ሲል በተደነገገው የመሣሪያ ባለቤትነት ሕግ መሠረት 19,100 ከፊል አውቶማቲክ መሣሪያዎች ለመንግሥት ተመላሽ ሆነዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አደን ድንጋጌው መሣሪያ መያዝ የሚገባቸው ሰዎችን ተጠቃሚ የሚያደርግና መሣሪያ ሊይዙ የማይገባቸውን ሰዎች የሚያገል እንደሆነ ሲናገሩ፣ በማኅበረሰባችን ውስጥ ሕጋዊና አግባብነት ያለው ጉዳይ መሆኑን በጣሙን እንገነዘባለን። በተለይም የገጠሩን ማኅበረሰብ በተመለከተ ይሁንና እኒህ ለውጦቹ የሚያደርጉት ምንድን ነው? ከመሣሪያ ባለቤትነት ጋር ተያይዞ ያለ ብርቱ ኃላፊነትም እንዳለ የሚያሳስብ ነው። ሰዎች መሣሪያ ከመጣጠቃቸው በፊት አግባብነት ያላቸው መሆኑን ለሳምኑ የሚገቡ ነገሮች መኖራቸው ነው ሲሉ ገልጠዋል። በደን ቃጠሎ የተጎዱ የኒው ሳውዝ ዌልስ እና ኩንስላንድ ሰዎች የፋይናንስ ድጋፍ ለማግኘት ብቆ መሆናቸው ተገለጠ። የአደጋ ማቋቋሚያ ድጎማው የሚሰጠው በእሳት አደጋ ቀጥተኛ ተጎጂ ለሆኑት ነው። የድጎማ መጠን የሴንተርሊንክ ሥራ አጦች የሚቀበሉትን ከፍተኛው መጠን ሲሆን ድጎማውም የሚቆየው ለ13 ሳምንታት ብቻ ይሆናል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የሊበራል ምክር ቤት አባሏ ግላዲስ ሉ በከበባቸው ውዝግብ ሳቢያ ጫና እያደረባቸው ነው። ኒውዚላንድ የሁለተኛ ዙር የመሣሪያ ባለቤትነት ሕግ ክለሳ ታደርግ ነው የሚሉት Barka Demzina or Neboru. Hear more stories in your language by visiting sbs.com.au.